የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ የኢትዮጵያን የዘፈን ደረጃ የቀየረ እንኳን በዛ በራሱ ጊዜ ከኋላውን ለመጡት ድምፃውያን መስመር አስምሯል። በቃ እና ምንም ጥያቄ የለውም። ለዚህ ነው ኮ እንግዲህ ከመድረክ ከወጣ ሰላሳ ሰባት አመቱ ነው። እንደ ብረት ጸንቶ የኖረው ስራው በሙዚቃ ስራዎቹ ዝናው እጅጉ በገነነበት እና ከእውቅና ማማ በወጣበት ዘመን ብቻ ሳይሆን እውቅናው ጣሪያ በነካበት በዚያው ዘመን የዘፈኑን አለም በቃኝ ብሎ እድግፍ አድርጎ ከሄደም በኋላ ስራዎቹ የራሳቸው በሚመስል ዘይቤ እንደተወደዱ የዘለቁለትን በቅርቡ ከዚህ ዓለም በእውነት የተለየውን የቀድሞውን እውቅ ድምፃዊ ወደ መንፈሳዊ ህይወት ካዘነበለም በኋላ ዘማሪ የነበረውን ሙሉቀን መለሰን ህይወትና ስራ በምሽቱ ቅንብራችን እንዘከራለን። በሙሉ ቀን የሙዚቃ ህይወት ጅማሮና ስራዎች ውስጥ በየበኩላቸው ሁነኛ ስፍራ የነበራቸው ሁለት እውቅ ከያንያን ጋብዘናል። በሙዚቃው አለም ውስጥ የነበሩና የሱን መሰል መንፈሳዊ የህይወት መንገድ የተከተሉ ስለ ሙሉ ቀን መንገድ የሚነግሩን እንግዳም አሉን። በቅርቡ ሌላም እውቅ የጥበብ ሰው አጥተናል። የዘመናዊ ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የተበበበ የተለየ ነበረ። ጥልቀት ርቀት፣ ስፋት ሁሉ ይፈጠር ነበር ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የምለው ጥበበ፣ እዚህ ላይ ነው። አንጋፋው ሰዓሊ ጥበበ ተርፋ ከዚህ ዓለም በሞት ከተለየ ጥቂት ቀናት ተቆጠሩ። ከሰዓሊና የስነ ጥበብ ታሪክ አዋቂው አቶ ሰየ ገብረ መድንና ከቅርብ ቤተሰቡ አንዱ አቶ ተፈራ ደምሴ ጋር በሚኖረን ቆይታ የጥበበ ተርፋንም ህይወትና ስራ ዛሬ እንዘከራለን። እሁድ ሚያዝያ 6 2016 ዓ ም ሰላም ጤና ስጥልን። እንደምንሰነብታችሁ ውድ የራዲዮ መጽሔት ተከታታዮች፣ የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደና ነው። እስከ ፕሮግራማችን ፍጻሜ እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ። አሁን የሰዓቱ የዓለም ዜና ይቀድማል። ጠብቆ ነው እንደምናመሻችሁ። አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢራን በእስራኤል ላይ ያደረሰችውን ግዙፍ የአየር ድብደባ አውግዘው በቀጠናው የሚገኙ የሀገሪቱ ጦር ስምሬታዎች ሁሉንም በሚባል ደረጃ በእስራኤል ላይ ተነጣጥረው የተወነጨፉ ድሮንና ሚሳይሎችን መትተው ለመጣል እገዛ እንዳደረጉ አስታውቀዋል። ጥቃቱ ለስድስት ወራት የዘለቀውን መካከለኛው ምስራቅን ያዳረሰውን ግጭት የበለጠ እንዳያስፋፋው ስጋት ፈጥሯል። ባይደን አሜሪካ ለእስራኤል ደህንነት ያላትን የማይናወጥ ቁርጠኝነት በድጋሚ ለማረጋገጥ ቅዳሜ አመሻሹን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁንን በስልክ ማነጋገራቸውን አስታውቀዋል። ከዚህ በተጨማሪም ፕሬዚደንት ባይደን ለኢራን ፈር የለቀቀ ጥቃት የተባበረ ዲፕሎማሲያዊ ምላሽን ለማስተባበር ለቡድን ሰባት ሀገራት መሪዎች የጋራ ጥሪ እንደሚያቀርቡ ተናግረዋል። እኔ ቡድን በቀጠናው ከሚገኙ የነሱ ቻ ቡድኖች ጋር ይነጋግራሉ ከእስራኤል መሪዎች ጋርም የቅርብ ግንኙነት ይኖረናል ብለዋል ባይደን በመግለጫቸው በእኛ ኃይሎችም ሆነ ተቋማት ላይ ጥቃቶችን ባንመለከትም ሁሉንም አይነት ስጋቶችን በንቃት እንከታትላለን ህዝባችንን ለመከላከል ሁሉንም አይነት አስፈላጊ እርምጃዎች ለመውሰድ ወደኋላ እንልም ሲሉ አክለዋል ባይደን ኢራን በእስራኤል ላይ ሁለት መቶ ያክል ሚሳይሎችና ድሮኖችን ወይንም ሰው አልባ አውሮፕላኖችን ካስወነጨፈች በኋላ ባይደን ቁልፍ የሀገሪቱ ተቋማት መሪዎች የሚቀመጡበትን አስቸኳይ ስብሰባ ለመታደም ወደ ዋሽንግተን ቅዳሜ ጠዋት ተመልሰዋል። የመጀመሪያዎቹ የጥቃት ምልክቶች በቀጠናው ሰማይ ላይ ከታዩና ከፍተኛ ድምፅ ያለው የአደጋ ጊዜ ደወል በኢየሩሳሌምና በሰሜን እስራኤል ከተስተጋባበት ጊዜ አንስቶ ጥቃቱ ከዩናይትድ ስቴትስ አጋሮችና ሰብአዊ ድጋፍ ባለስልጣናት ውግዘት ተከትሎታል። የኢራን ባለስልጣናት በአውሮፓውያኑ ሚያዝያ አንድ እስራኤል ሶሪያ ደማስቆ በሚገኘው የኢራን ቆንስላ ላይ ላደረሰችው ጥቃት የአጸፋ እርምጃ እንደሚወስዱ ቀደም ባሉት ቀናት ሲናገሩ ቆይተዋል። ኢራን ያደረሰችውን ጥቃት በመከላከል ረገድ የአየር መከላከያዎቿ ስኬታማ እንደነበሩ እስራኤል ተናገረች። ቴህራን በበኩሏ እስራኤል አጸፋ ከወሰደች ተጨማሪ ጥቃት እንደምታደርስ አስጠንቅቃለች። ኢራን ቀንደኛ የጦር ኃይል እስላማዊ አብዮታዊ ጓድ ባወጣው የቅድመ ንጋት መግለጫ ከኢራን ግዛቶች ወደ እስራኤል ሚሳይሎችና ድሮኖችን ማስወንጨፉን አስታውቀዋል። የአሁኑ ጥቃት የኢራን ባለሥልጣናት ደማስቆ ውስጥ ከፍተኛ የጦር መሪዎችን እንደገደለ ለተናገሩለት የሚያዝያ አንድ ጥቃት አጸፋ እንደሆነ ጓዱ ተናግረዋል። እስራኤል ጥቃቱን ስለማድረሷ ማረጋገጫም ሆነ ማስተባበያ አልሰጠችም። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃጋሪ በዛሬ ዕለት እንዳስታወቁት ከየመንና ከኢራቅ የተነሱትን ጨምሮ ኢራን ከሦስት መቶ በላይ የሚበልጡ ተወንጫፊዎችን ወደ እስራኤል ተኩሳለች። ከነዚህ መካከል 99 በመቶ በእስራኤል የአየር መከላከያ ስርዓት ከሀገሪቱ የአየር ድንበር ውጭ መመከታቸውን ተናግረዋል። የእስራኤል አየር መንገድ ባለስልጣን በበኩሉ ዛሬ ባወጣው መግለጫ የእስራኤል አየር ክልል ዳግም ክፍት ሆኗል። ከቴልአቪቭ ቤንጎሪዮን አየር ማረፊያ የሚደረጉ በረራዎች ሊቀየሩ ይችላሉ። ኢራን እስራኤል ለጥቃቶች አጸፋ እንዳሰጥ አስጠንቅቃለች። ለአሁኑ ጉዳዩ እንደተጠናቀቀ ይቆጠራል ሲል በኤክስ ማህበራዊ ድረገጽ ላይ መልእክቱን ያሰፍረው በተባበሩት መንግስታት ድርጅት የኢራን ልዑክ፣ ይሁንና የእስራኤል አገዛዝ ዳግም ስህተት ቢፈጽም የኢራን ምላሽ በጣም የከበደ ይሆናል ብሏል። ይህ በእንዲህ እያለ የቡድን ሰባት ሀገራት መሪዎች ኢራን በእስራኤል ላይ ስላደረሰችው ጥቃት ለመወያየት በዛሬው ዕለት የቪዲዮ ስብሰባ እንዳካሄዱ ተሰምተዋል። ዩናይትድ ስቴትስ፣ ጃፓን፣ ጀርመን፣ ፈረንሳይ፣ ብሪታንያና ጣሊያን ያካትተውን ቡድን ለስብሰባ የጠራችው ተረኛዋ የቡድኑ ሰብሳቢ ጣሊያን ናት። ኢራን በግዛቷም ሆነ በእስራኤል ላይ ያደረሰችውን የአየር ጥቃት በተቀናቃኞቹ የቀጥናው ኃይሎች መካከል ያለው ግጭት መባባሱን አመልካች ኗል። የአሜሪካ ኃይሎች እስራኤልን የሚያግዙ እርምጃዎችን እንዲወስዱም ገፋፍተዋል። የኒጀር ወታደራዊ አገዛዝ ሀገሪቱ ከዩናይትድ ስቴትስ ጋር ያላትን የጦር ውል በማቋረጥ የሩሲያ ጦር አሰልጣኞችን በተቀበለ ማግስት በመቶዎች የሚቆጠሩ የሀገሪቱ ዜጎች የአሜሪካ ወታደሮች ከሀገሪቱ እንዲወጡ የሚጠይቅ ሰልፍ በመዲናዋ አድርገዋል። በማዕከላዊ ሚያሚ ላይ ክንድና ክንድ የተቆላለፉ የኒጀርን ሰንደቅ ዓላማ የሚያውለበልቡ ዜጎች ያደረጉት ሰልፍ ባለፈው ዓመት ወታደራዊ ኃይሉ ስልጣን በመፈንቅለ መንግስት ከተቆናጠጠ በኋላ የፈረንሳይ ጦር ከኒጀር እንዲወጣ የገፈውን ጸረ- ፈረንሳይ ሰልፍ አስተዋሽ ሆነዋል። መፈንቅለ መንግስቱ ከመደረጉ በፊት ኒጀር አስር ዓመታትን ያስቆጠረውን በምዕራብ አፍሪካ እስላማዊ ኃይሎችን ጥቃት ለመመከት ፈረንሳይና ዩናይትድ ስቴትስ የጦር መንደራቸውን የተከሉባት ቁልፍ የጸጥታ አጋር ነበረች። ይሁንና አሁን ላይ የጎረቤት ሀገራቱ ማሊና ቡርኪና ፋሶ የጦር አገዛዞችን የተቀላቀለችው ኒጀር አዳዲስ ባለሥልጣናት ከምዕራቡ ዓለም አጋሮች ጋር የተደረጉ የጦር ስምምነቶችን ቋጭተዋል። ከቀጠናው የፖለቲካና ኢኮኖሚ ተቋም ኢኮዋዝ በመውጣት ከሩሲያ ጋር ግንኙነታቸውን አጠናክረዋል። ረቡዕ ዕለት የሩሲያ ጦር አሰልጣኞችና መሳሪያዎች ኒጀር መድረሳቸው የጁንታው አስተዳደር አፍሪካ ውስጥ ያላትን ተጽዕኖ ፈጣሪነት ለማጎልበት ከም ፍተሻው ሞስኮ ጋር የቅርብ ትብብር ለማድረግ ያለውን ዝግጁነት ያሳያል ተብሏል። በተቃውሞ ሰልፉ ላይ ቄት የሩሲያ ሰንደቅ ዓላማዎች ታይተዋል። ይሁንና አንዳንድ ዜጎች ለሮይተርስ እንደተናገሩት አቀባበል የተደረገለት የሩሲያ መከላከያ ድጋፍ በኒጀር ውስጥ በቋሚነት ስፍራ እንዲሰጠው አይፈለግም። ሱሌማኒ ኦስማኔ የተባለ አንድ ተማሪ ፈረንሳይ፣ አሜሪካም ሆነ ሌሎች ሀገራት በዚህ መንገድ ነበረ ኒጀር ውስጥ የተቀመጡት ከጦር ትብብር ተነስተው የሀገራችንን ሰፊ ክፍል ይቆጣጠራሉ ብለዋል። የዩናይትድ ስቴትስ ወታደሮች ኒጀርን ይለቁም እንደሆነ ከለቀቁም መቼ እንደሚለቁ እስካሁን ግልጽ አይደለም። አድማጮቻችን ለምሽቱ ያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ። እሁድ ሚያዝያ 6 2016 ዓ ም በድጋሚ ጤና ይስጥልን እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየነን። አሁን በመግቢያችን ያስተዋወቅነው የመታሰቢያ ቅንብር ነው። ቀዳሚው ገና በለጋ ዕድሜው ከዕውቅና ማማ ለመውጣት የበቃና ዝናው የገነነው የቀድሞ ድምፃዊ ሙሉቀን መለሰ መሰንበቻውን ነው ከዚህ ዓለም በሞት የተለየው። መድረኩም በተቆጣጠረበት በዚያ በቀደመ ዘመን ብቻ ሳይሆን የለም በቃኝ፣ ይህ አይደለም የኔ ምርጫ ብሎ የዘፈኑን አለም እርግፍ አድርጎ ትቶ ከሄደም በኋላ እርሱን በተከተለው ትውልድ ዘመንም ስራዎቹ እንደተወደሱና እንደተወደዱ ላለፉት በርካታ አስርት ዓመታትም እንደ አዲስ ደጋግመው እንደተሰሙ ነው የዘለቁት። የሙዚቃ ዓለም ጅማሬውንና የመንፈሳዊ ሕይወቱን ጨምሮ ሕይወትና ሥራዎቹን ለምንዘከርበት ልዩ ቅንብር እንግዶች ጋብዘናል። ሶስቱንም ትቻለሁ ትቻለ እንዲያዋችን ብቻ ናፍሻለ ናፍሻለሁ። ከሁለ ገብ ከያንያኑ ተስፋ ያበበና ዓለም ፀሐይ ወዳጆ ጋር የነበረትንም ቆይታ እናስቀድም። ሙሉቀንንም ጨምሮ የበርካታ ከያንያን የጥበብ አባት ተደርገው የሚታዩት አቶ ተስፋዬ የክብር ዶክተሬት ተሸላሚም ናቸው። የመጀመሪያውን ጥያቄ ለእርሶ ላደርጋት፣ ተስፋዬ ገና በጨቅላ ዕድሜው ወደ ሙዚቃው ዓለም የገባው ሙሉቀን መለሰ ታሪኩ እንደሚያስረዳው ፓትሪስ ሉምባ በተባለው አዲስ አበባ ውስጥ በነበረው የምሽት የሙዚቃ ክበብ ውስጥ ይጫወት ነበረ። ብዙም ሳይቆይ የፖሊስ ኦርኬስትራ የሙዚቃ ባለሙያዎች አይን ያርፍበታል። እናም እርሶን ጨምሮ የሙያ አጋሮችው ወደ ስፍራው በመሄድ ኋላ ላይ ሙሉቀንን የኦርኬስትራቸው አባል ታደርጋላችሁ። ለጊዜው የሙሉቀንን የኦርኬስትራው ልምምዱንና አጋጣሚ የሚመለከተውን እናቆይና ወደ ክበቡ በሄዳችሁ ጊዜ በመድረኩ ያገኛችሁት ትንሹ ሙሉቀን ምን አይነት ነበረ? እስኪ ያን ገና በአፍላነቱ ሙዚቃ እያቀነቀነ ያገኛችሁትን ታዳጊው ሙሉቀንን ያስተዋውቁን። እንዳያልቀው ነው መብቀ መለሰ። በዛን ጊዜ ክፋት ስድስት አመት አካባቢ ነው። እዚ ደጃፊ ሰፈር የወይዘሮ አስደረች ያዳመረው ዳንስ ይሄዳል። ጣራፊች በሞንባ የሚባል እዛ ይጫወታል። እና እዛ የሚጫወት ጊዜ የወታደራዊ መኮንኖች ከደብረ ዘይት የመጡ የራይ የባህር ኃይል ኮማንዶች በቃ ከበወቅ ማታ ማታ አስጨፍሩታል። ያ መኮንኖቹን የሚያዝናናውና የሚያስጨፍሩት ልጅ ታዳጊ ልጅ መሆኑ ብቻ ሳይሆን ከክፍለ ሀገርም ከመጣ ገና ጥቂት ዓመታት ማስቆጠሩ ነበር። እና እንዴት ነበረ መድረክ ላይ ሙዚቃ የሚጫወተውን እናንተንም ወደ ኦርኬስትራውም እንድትወስዱ ምክንያት ይሆናችሁ? በመድረኩ ያያችሁት አጫወቱ ምን ይመስል ነበር? አቶ ተስፋዬ እርስዎ ጋር እንቆያለን። አሁን በነገሩን መልክ ታዳጊውን ሙሉቀንን አገኙት። ያ ልጅ አይናችሁም ጆሯችሁም አረፈበት። ኦርኬስትራውን ከተቀላቀለ በኋላ ስንዴት ነበረ የሙዚቃ ዓለምን ሀሆ ያለበት ጊዜ ምን ይመስል ነበር? እስኪ ወደ ኋላ መለስ ብለው ያስታውሱን ጋር ራ

Yeni bir pes malzeme tanıyabilecekler içinlerde. Yer açısından burada çok sorunlu hale geldi. Yeni bir zamanın verdiği zimmet var. Bu tam çoğunu ne kadar umarız ki. Bugün ne yapacağız? Demek ki çok kalori. Bugün nasıl silistir kalori? Bugün ne kadar? Bugün akşam ne anlattığımız gibi bir şeyler alındıken bir şey. Ne kadar? Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha çok. Biraz daha

አለም ወደ አንቺ እንምጣ እንግዲህ አጀማመሩን ተከታትለናል። ያኔ የአንቺም የኪነ ጥበብ ሕይወት በመደበኛነት መጀመሩን እርግጠኛ አይደለሁም። ይሁንና ሙሉቀን ፈጥኖ ወደ አዋቂነቱ ጎራ የዘለቀም ይመስላል። በሙያው አንዳንዴም ከያኒ ሆኖ ይወለዳል እንደሚባለው ያን ልዩ ችሎታ፣ ያን ልዩ ክህሎት ገና በማለዳ ዕድሜው አሳይቷል። ለመሆኑ ሙዚቃን በሙያ ደረጃ መጫወት የጀመረበትን ከፖሊስ ኦርኬስትራ ወጥተው ወደ ምሽት የሙዚቃ ክበቦች እና ከሙዚቃ ባንዶች ጋር ወደሚጫወትበት ሁኔታ ሲመለስ በሌሎች ሲነገር የሚሆን ምናልባትም ደርሰሽበት ከሆነ እስኪ የምታስታውሹ ቃላጫዎችን። እኔ መጀመሪያ እናንተንም ላመስግን፣ አንተንም፣ ቆንጅትንም፣ ጊዜም የኪነጥበብን ሰው ስራዎች መዘከር ታከብራላችሁ። እናንተንም እግዚአብሔር ያክብራችሁ። በዛ ላይ ደግሞ አሁን አብሬው በዚህ በሬዲዮ ፕሮግራም ላይ የቀረብኩት የኔም ደግሞ የሙያ አባቴ ከአሰልጣኞቼ ሀ ብለው ተውኔት ካስተማሩኝ ሰዎች አንዱ ነው፣ ጋሽ ተስፋዬ እጅግ በጣም የምወደው ማከብረው አባቴ ነው። የብዙ ባለሙያዎች ፈጣሪ ነው ጋሽ ተስፋዬ። በእውነት አሁንም ረጅም እድሜ ሰጥቶት ለሁላችንም ለመመስከር ያብቃው። በጣም የማከብረው ሰው ነው። በጣም እድለኛ ነኝ አብሬው ስለቀረብ። አመሰግናለሁ ከልብ ሙልቀንን የእድሜ ርቀታችን ያን ያህል ባይሆንም የፖሊስ ኦርኬስትራ በየትምህርት ቤቱ እየሄደ በሚያሳይበት ጊዜ እኔ ትምህርት ቤት ሀይ ስኩል ሆኝ ነው የእሱ አንድ እንጋይ ተስፋዬ ከሰጣቸው ሌኛ ስራዎች በተጨማሪ የዘላለም ሕይወት እስከሚወስደኝ የሚል አንድ ግጥምና ዜማ ነበረችው። እሷን ሲጫወት ነው ማስታውሰው። አንተዋወቅም። ከዛ በኋላ ግን እንዳልከው በየናይት ክለቡ ቬነስና ከዛም ደግሞ የጊዮን ትዝ ይለኛል። ጊዮን ሲሰራ ጥላሁንም አብሮት ነበረ። ከዛ በኋላ ነው እንግዲህ ብዙ ቅርበታችን የመጣው የሚመስለኝ። ጊዜያቱን በዓመተ ምሕረት ለይችለ ማወቅ አልችልም። ግን እኔ ከትምህርት ቤት እንደወጣሁ በጭቷ አይነት ብሔራዊ ቲያትር ሄጄ ብሔራዊ ቲያትር ቤት ውስጥ ስሳተፍ ከቀድሞ ባለቤቴ ጋር እሱ በጣም ጓደኛ ነው። ከሙላቱም ጋር ወዳጅ ነው። ምሳም፣ በዚህ ረፍትም አብረው ይወጣሉ፣ ቡና ይጠጣሉ። ያኔ ነው ተደባልቂያቸው ማየው እና አንዳንድ ስራዎችን ስናዳመጥ በተለይ ታዴ ዝም ብሎ አያልፍም ከሰማቸው ስራዎች ውስጥ አንዳንዱን ያርመዋል ይህን አርጊያና ተርጊለዋል ደግሞ እሱ ለዚህ ብሎ ታዴጋ ይመጣል በዛ ምክንያት ነው የብሔራዊ ቲያትሩን እውቁን የኮሪዮግራፍ ባለሙያ ዛሬ በህይወት የሌለውን የቀድሞ ባለቤትሽን ታደሰ ወርቁን ነው ያልሽው ለአድማጮች ቅርብ ለማድረግ እኔንም ሳያገባ በፊት እኔ ሙላቱ እሱ በቃ ቅርብ ጓደኛሞች ሆነን እውነት ለመናገር እና በዛ የተነሳ ነው። አሁን ሙልቀንም አለ ጉዞ ውስጥ ሌጎስ የኢንተርናሽናል ፌስቲቫል የሚሄድ ነው ሙላቱም አለ ጥላሁንም አለ ወጋየሁ ደበበ ተሰብስበን እዛ በጣም ትልቅ ጊዜ ማሳልፈናል። ለአንድ ወር ያህል እኔ እና ታዴ አልተጋባንም። ያንን ሙልቀን በጣም ቅርብ ነው ያው ታዴ ደግሞ ይህና እርጊያ እናታርግ ሲለው በዛን አይነት ቅርበት ነው የጀመር ነው ታዴ ካገባሁትም በኋላ ቀጠልን ቅርበታችንን ከዛ በኋላ ነው እነእንግዲህ ሌቦኔይን ስሰራ አብሮ የተደባለኩት እንጂ ከዛ በፊት የነበረው ብዙ እዛ የለኝ። ሆነን ለመናገር፣ በዚህ መልክ ተዋወቃችሁና፣ ከዛ በኋላ ደግሞ ለሙሉ ቀን ሙዚቃ በርካታ ድርሰቶች አበርክተሽለታል። እስኪ ወደዛ ጊዜ ወደዛ ተሞክሮሽ ውሰጂን። እውነት ነው፣ በጣም ብዙ ስራ ስርችልታለሁ። እንደውም አንዳንዱን እሱ ይሄ ደባልቆ አቀላቅሎ የመስራት ባህሪ ነበረው። በተለይ በመጀመሪያዎቹ አካባቢ ነው የተጣልተን እስካቆመ ጊዜ ድረስ ስም እንደዚህ ካደረክን ያልሰራም እያልኩኝ ነው እንጂ አትቀይጠብኝ ነው። በቃ ወይ በዛ ነገር ላይ ጻፍ ይበለኝ ጽፋለሁ። አይ ካልክ ደግሞ በራሴ አንጨርስ በእኔ ደግሞ ይህም ብቻ ስራ በሚል ለእኔም ስም አይመችም፣ ልክ አይደለም በሚል በኋላ ላይ እንግዲህ ትልልቆቹን ስራ ሲሰራ ሳይቀይጥ ነው የሰራው። በፊት ላይ ግን ብዙ ስራዎች ብዙ ስራዎች ላይ ይመጣና ግጥሞች ይወስዳል። ከዛ በኋላ ይቀየጣሉ። ብዙ ቦታዎች ላይ እንደዛ ያደርግብኝ ነበረ። እነ ሌቦነይ ላይ ሲጀምር አልቀየጠም። እነ ሌቦነይን እነ ባርኔጣን እንደዚህ ሲሰራ ደህና ይሰራ ነበር። በኋላ ላይ ነው የሚወዳቸው አንዳንድ ህዝባዊ ግጥሞች ሲያገኝ ወይም ደግሞ ድሮ እንግዲህ የኩኩዬ አባት ራሳቸው ከየደጃዝማች ሰብስቤ ብዙ ግጥሞች ነበሩ፣ ኢትዮጵያዊ የሆኑ ሀገረኛን የእነሱን የለቀማቸውን። ኩኩዬም እንግዲህ አንዳንድ ነገር ሰጥቼዋለሁ ነው የምትለኝ። ምን ምን እንደሆነ እሷ ብስገጽ ይሻላል። እንደዛ አንዳንዱ ነገር ላይ ሲቀይጣዋለሁ፣ ሰውነቷን ራሱን አንዳንዴ ሰው ሰውነቷ ያንቺ ነው ወግንም አይደለምም እያልኩ ሰጣየው ። ምክንያቱም ውስጤ ከተሰጠው ነገር ነው በጣም ይጨንቃል። በቃ ላለው ውስጡ እና እንደዚህ ነው። በኋላ ላይ ቲያትር ቤቱን ሊገርማቸው ነበረ። ብሔራዊ ቲያትር ከታች የሆንና ሊስትሮዎቹን አለምን አይታችኋ ታላው ምን አለች? ልክ ካሴት ከተለቀቀ በኋላ እንዴት ነበረች እንዴት ነበረች ይላል። ተቆጥቼም ከሆነ ተደስቼም ታቸውን አጣርቶ ነው ወደ ላይ የሚመጣ ወደ ክበባችን የኔን ስራ ብቻ ግን አይደለም። የኔና የሙሉቀን ወዳጅነትና ጓደኝነት ሌሎች የሰጡትን ስራ ሁሉ እንዳይለት ይፈልጋል። ይና ታዲየሱ ብሔራዊ ትያትር፣ እዛ ግራር የምትባል መናፈሻ ነገር አለች። እዛ ቁጭ ብለን ግጥሞችን ሰብስበን ማንበብ ነው፣ መሰረዝ ነው፣ መደለስ ነው፣ ማረም ነው። ይሄ ቆንጆ ነው ይሄ ቆንጆ ነው እንላለን። እሱ ይሄን ነው ልጁ ይኸኛው እዚህ ጋር እንዲያል ሆናለኝ ይላል። ታዴም ያርማል። አንዳንዴ ታዴ ከእጄ ተቀብሎ ደግሞ ግጥሞችን ቀዶ የሚጥልበት ጊዜ አለ። ያሳደገኝ ታዴ ነው ምለው ለዚህ ነው። ለምን እንደዛ አይነት ተቺዎች አይገኙም? በጣም በጣም ነው። ይሄ አይመጥናችሁም ብሎ መጨቅጨቁን ሁሉ የሚጥልበት ጊዜ አለ ግጥሙንና እንደዛ እያልን ያደግ ነው። ከዛ በኋላ ምልሽ የኔ ግጥም ብቻ አይደለም። ሙሉቀንን ታዲያ ይሄንን አይነት ጉልበታማ ስራዎች ያሰራው የሙዚቃ መሳሪያ ይጫወታል፣ ክህሎታ አለው፣ በጣም ቀናብራል። የቋንቋ ጥራቱ መቼም ተአምር ነው። አሁንም መዝሙሮቹን እንኳ ብሰሙ፣ ይሄ የማውጣትና የማውረድ አቅሙ፣ እያንዳንዱን ቃል የቱጋን እንደሚወጣው የቱጋን እንደሚጥለው ያለው ጉልበት ፊደላትን እንዴት አድርጎ ሰው ጆሮ ውስጥ እንዲገባ እንደሚያደርግና በድካት በጥንቃቄ ለገበያ ሳይሆን፣ ይህንን ነው ልመሰክርለት መፈልገው ለገበያ ሳይሆን በጥንቃ መኪናው ውስጥ ይሰማል፣ ይሰማ ለቤት ይወስድና ይሰማል፣ ይሰማል፣ ይሰማል። አይ ያን ነገር ደከምብኝ ስሰማው በቃ ስልችት ስኪለው ሰምቶ መርጦ ነው የሚያወጡ። እንደዛ አይነት ነውና የኢትዮጵያን የዘፈን ደረጃ የቀየረ ነው እንኳን በዛ በራሱ ጊዜ ከኋላ ሁን ለመጡት ድምፃውያን መስመር አስምሯል። እዚህ ጋ ነው ደረጃው በሚል አውጥቷል። እና ምንም ጥያቄ የለውም። ለዚህ ነው እኮ እንግዲህ ከመድረክ ከወጣ ሰላሳ ሰባት አመቱ ነው እንደ ብረት ጸንቶ የኖረው ስራው እንደዛ ደግሞ ተጠንቅቆ ስለሚሰራ ነው። እና በጣም ልዩ ልዩ ችሎታ አለው። ምንም ጥያቄ የለውም። ስኑ ልልለት የምፈልገው ዛሬም ድረስ እንዳልሽው ገናና ሆነው መቆየታቸው ጥሩ ማሳያ ይመስለኛል። አለም ወደ አቶ ተስፋዬ እንድንመለስ ከተቀላቀሉት ውጪ በይፋ የሚታወቁት በአንቺ ስም የሚታወቁ በርካታ ዜማዎች ናቸው። እንድታርሚንና ሙዚቃዎቻችሁንም ስለምንጠቀም አድማጮች በዚህ ሰዓት እንዲያዛምዱ ድል እንዲሰጥ ነው። ላኪልኝ ሌቦ፣ ነይ ልመላለስበት፣ ምናልባት የብዙዎቻችን ምርጫ መውደድ፣ የወደድኩት ቁረጥልኝ፣ ወዴ፣ ተወራርጅ፣ ያለው ትዕዛዝ፣ በገላዬ ይረገም፣ ይህልቤ፣ አልረፈደብሽም፣ አትከብደኝም እነኝህ ብዙዎቹ የአንቺ ናቸው። ያንቺ ያልሆነ አለበት የእኔ ናቸው። ለምሳሌ ይሄ ይረገምና አይኔማ ወዳጅሽ ላይ የሰዎች ስራ ከቷላ አራት አምስት መስመር ወይም እንደዚህ የከተተዋለን። ስለዚህ ቀሳስ ይለኛል። የኔ ናቸው ስላቸው እንጂ እንኳን እንዳልኩ ነው። አንዳንድ ወዳቸው ወዳጆች ግጥም ሲሰራ የኔን ስለከተተ ከእነሱ ጋር ሌላ መቃየም እንዳይኖርብኝ ይቅር እያልኩ የተሰቁ ነው የሚበዛው በጣም በአብዛኛው፣ እና በሙሉ ስራዎቼ ናቸው እንዳልኩ። አሁን ሰውነቷን አልጠቀሳትም እኔ ስለምትሰሳ ነው። በቃ ይቅርብኝ ስለምል ነው እንጂ ሰውነቷ ከግማሽ በላይ በሙሉ የኔ ግጥም እኮ ነው። ቀንን ስራ በሚመለከት ቀን ሙሉ ቢወራም የሚበቃ አይመስልም። አይደለ አሉላ ለአንዱ ከሰአት ከጊዜ አንጻር ተስፋዬን ደግሞ በጣም እጅግ ከመሸ ወደ እኩል ሌሊት ይጠጋል መሰለኝ። ይቅርታ እንጠይቃለን። በጣም እንግዲህ ይህን በሙዚቃው ህይወት የገነነበትን ምዕራፍ አብቅቶ ወደ መንፈሳዊ ህይወት ቤተክርስቲያንን ወደ ማገልገል ተዛወረ። ሙሉ ቀን ወደዛ ነው የምናልፈው። አይደለም፣ ልክ ነው፣ ልክ ነው። ያን ዘመን ደግሞ እንድታስታውሱን ነው ቆንጅት እያነሳች ያለችው እንግዲህ በሙዚቃ ስራዎቹ እንዲያገኖ ባለበት ያን ትቶ ወደ መንፈሳዊ ህይወት የገባበትና ከሀገርም የወጣበት ጊዜ ተቀራራቢ ይመስላል አለም እዚህ በመሆንሽ እዚህ ሀገር በመንፈሳዊ ህይወት የኖረበትን ያገለገለበትን ያሳለፈበትን መንገድ ታስታውሽናለሽ አቶ ተስፋዬ ቀደም ያለውን ቢጀምሩልን መንፈሳዊ አገልግሎት

ገብት ሪኮመንዶ ነክስ በገነት ይ ዜ ነክስ ማ አመሰግናል እሺ አለም አቶ ተስፋዬ አሁን ዘለግ አርገው ያወሱበትን ተከትለሽ የአንችንም አስተያየት እንስማና በዚያው እንሰናበታለን እንግዲህ ወደ እግዚአብሔር አገልጋይነት ራሱን ከሙዚቃ አለም ካገለለን በኋላ እንደተባለው በተለያዩ መድረኮች ላይ ከዚህ ከአሜሪካን ሀገርም እየሄደ እየወጣ በአፍሪካ መድረኮችም፣ በሌሎችም ከዚህ አውት ኦፍ ስቴት እየሄደ ሌሎች ግዛቶች እየዘመረ ወጣቶችን በማስተማር ከፍተኛ አገልግሎት ሰጥቷል። ታዲያ የሚገርመው በእውነት አሁን የኢየሱስ ወታደር ነኝ የሚለውን ካሴቱን ሲሰራ ካሴቱ ገበያው ላይ ከመውጣቱ በፊት እዚህ ሀገር ገብቻለሁ፣ መኪና ውስጥ አምጥቶ አሰምቶኝ እያንዳንዱ ነገር ላይ ተነጋግረን ልክ በዘፈን ጊዜ አብረን ስሳራ እንደነበረው ማለት ነው በእውነት እና ያልተቀረጸና ህዝብ ጋር ያልወጡ ደግሞ እንዴት እንዴት ያሉ ዜማዎች አሉት። እኔ አንዳንዶቹ ለራሴ ያለኝ አንዳንድ ጊዜ እንዲህ ነው ሲነሽጠው ደግሞ ይዘምርልኛል፣ ወይ አንሰኝ ማሽኑ ላይ ይለቅልኛል። እና የሙሉ ቀን መቼም ታምረኛ ወዳጄ፣ ወንድሜ፣ ጓደኛዬ ነው። እንግዲህ ተመልከቱት፣ ወደ ሰላሳ ሰባት አመት ሊሆነው ነው በዚህ እምነት ውስጥ ጸንቶ በነበረበት ብዙ ጥሩ ኑሮዎች ኖሯል። አሁንም ቢወጣ ብዙ ገንዘብ ሊያገኝ እንደሚችል ያውቃል። እሱ አላስጎመጀውም። በቃ በፍጹም የምድር ጸጋ ሳይናፍቀው ነው። በቃ በጽናት በምድር ላይ ያለው ይሄ ጊዜያዊ ወጀቡ ራሱ ሳይረብሸው ህመሙን፣ ችግሩን ከአስራ ስድስት አመት በላይ ሙሉ ቀኔ አልጋ ላይ ነው የነበረው ታሟል። ዛው ከቤት አይወጣም። ያንን ሁሉ በጽናትና በእምነት በጸሎት ከመጽሐፍ ቅዱስም ከጎኑ አድርጎ የህክምና መድኃኒቱንና የእግዚአብሔር እምነቱን ይዞ አንድ ቀን ስለ በሽታ የተጨነቀ ቃል ሳያሰማ ሳይወቅስ ጌታዬን እግዚአብሔርን እንዳከበረ ክብር እንዳለ ነው የሄደው እና የሚያስቀና ህይወት ነው። በመጨረሻዎቹም ላይ ያሳየው የእምነት ብርታትና ጽናቱ በእውነትና ብዙ ታሞ ተሰቃይቶ አጠገቡ አይቼዋለሁ። ሊያርፍ ይገባዋል። ሙሉቀን በእውነት ማረፍ አለበት። በዚህ በስቃዩና በመከራው ጊዜ ደግሞ በጽናትና በፍቅር ከጎኑ ያልተለየችው ባለቤትን ሙሉን፣ ቢንያም የሚባል ደግሞ እግዚአብሔር የሰጠው ልጅ አለ። እነዚህ ሁለቱ ደግሞ በእውነቱ ሁላችንም የምናመሰግናቸው። ሙሉቀን እድሜውም ረዝሞ እዚህ ድረስ የደረሰው በእነሱ ብርታት ነው እና ብዙ ታሟል እነሱ ናቸው ደግሞ በጽናት እና በትግስት ያሳምሙት። እነሱንም ማመስገን እፈልጋለሁ። እናንተም ደግሞ በእውነት እንዲህ ታሪኩ እንዲዘከር እድል ስለሰጣችሁ አመሰግናለሁ። የሙያ አባቴን ደግሞ ጋሽ ተስፋዬን አብሬ እዚህ ድምፁንም ስለሰማሁት እድሜ እንዳ ጤና በጣም አመሰግናለሁ። በጣም እናመሰግናለን አቶ ተስፋዬ የሙያ አባቱን አለም ፀሐይ እንዲሁ የሙያ እህቱን በጠቅላላ ቤተሰቡን በአለማዊ ሙዚቃው፣ በመንፈሳዊ ዝማሬው አድናቂዎቹን ሁሉ መጽናናትን እንዲያገኙ እንመኛለን። አሉላ እንግዲህ በዚሁ ማብቃት ሊኖርብን ነው በጊዜ ምክንያት። ልክ ብለሻል ቆንጅት። እንግዶቻችን ሁለታችሁንም ለጊዜያችሁ እናመሰግናለን። እግዜር ይስጥልን። በቀደመው ውይይታችን መገባደጃ ላይ የተነሳውን የሙሉ ቀንን ሁለተኛ ምዕራፍ ነው የምናስከትለው። የሙሉ ቀንን የመሰለ የመንፈሳዊ ሕይወት ጉዞ ያደረጉ የሃይማኖት ሰውም ጋብዘናል። ፓስተር አብተው ከበደ እንደ ሙሉቀን ሁሉ በአንድ ወቅት ድምፃዊ የነበሩና ዘፈኖቻቸው ከተዘፈኑበት የኦሮምኛ ቋንቋ ተናጋሪዎች ባሻገር ቋንቋውን በማይናገሩ አድማጮች ዘንድ ጭምር ዘፈኖቻቸው ከፍተኛ ተወዳጅነት ያተረፉ ነበሩ። ይሁን እንጂ በዛ ላቅ ያለ ዝናና ክብር ባገኙበት ወቅት ነበር ሁሉንም እርግፍ አርገው ትተው ወደ መንፈሳዊ ሕይወት ያቀኑት። ይህንኑ የገዛ ተሞክሯቸውን ተንተርሰውም የሙሉቀንን መንገድ አስመልክቶ ይህን ብለውናል። ስለ ወንድማችን ስለ ሙሉ ቀን ብዙ የምናገረው አለኝ፣ ግን ከሰዓት አንጻር አጠር አድርጌ ብናገር ሙሉ ቀን በጣም በዝነኝነት እንዳለ በጣም በጣም በጣም ካሴቶቹ ብሰራቸው ስራዎቹ በጣም ፒክ ባረኩበት ጊዜ ነው። ያንን የዓለምን ዝና የዓለምን ክብር ትቶ ለእግዚአብሔር ለመኖር በክርስቶስ ኢየሱስ በኩል የዘላለም ህይወት አግኝተው ወደዚህ ህይወት እየተሰበሰበው የእግዚአብሔር ቃል ሲናገር ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎል ምን ይጠቅመዋል? ይላል እና ያንን ነው የተረዳው ወንድማችን። ገንዘብ ብትል ገንዘብ በጣም የሚያስገኝ ዝና ብትል ብዙ ነገር የሚያስገኝን ነገር የተወበት አንድ ምክንያት አለ። ያው እንደምናውቀው የሰው ልጅ በምድር ላይ በአዳምና ሔዋን ኃጢአት ምክንያት እግዚአብሔርና ሰው በመለያየት በጠላትነት እያለ እግዚአብሔር አንድ ልጁን ጌታ ኢየሱስ ክርስቶስን ከድንግል ማርያም ተወልዶ ወደዚህ ምድር መጥቶ ለኃጢአታችን ዋጋ ከፍሎ ከእግዚአብሔር ጋር አስታረቀንና መንገድም እውነትም ህይወትም እኔ ነኝ በእኔ በኩል ካልሆነ ወደ አብ መግባት አቶ ሰማይ መግቢያ የለም ብሎ ጌታ ራሱ እንደተናገረ፣ ሙሉ ቀን ይሄንን እውነት እግዚአብሔር ገልጦለት አይኑን አብርቶ፣ ይሄ አሁን የምነግርህ በህይወቴን አይቻለሁና። እግዚአብሔር ሲያበራ ነው። እግዚአብሔር ሲረዳ ነው። ይሄ አይነት ህይወት ውስጥ ሊገባ አይቻለሁና ያ እውነት ስለገባው ነው። ያንን ዝና ትቶ፣ ያንን ብዙ ገንዘብ ትቶ አልፈልግም ዓለም ይቅርብኝ ብሎ ጌታን ተከትሎ ሙሉ ቀን ጌታውን አስከብሮ በሰላም በክብር እየተሸኘው ክብር ለእግዚአብሔር ይሁን እና መጨረሻ እንዲያው ከፈቀድክልኝ መናገር የምፈልገው ሰው ይሄን ምድር ለቆ ሲሄድ አንተ ጴንጤነ፣ አንተ ኦርቶዶክስነ፣ አንተ ካቶሊክነ የሚለውን አያውቀውም እግዚአብሔር መግቢያ መንገዱ واجزامي تيكو يلاقو اللي هن لجين كتنقل ماري هم تولدو اجزابير ولد جيجين يسوس انت قبلها هروي نو تياكو واجزامي يسقبا يسوس نو يهنن هاقن تون دمي بسلام سلطة سبع سبع كبر هلول اجزابيريو ስልጣናቸውን ሁለት እውቅ የኪነ ጥበብ ሰዎች ህይወትና ስራ ለመዘከር የተቀናበሩ ናቸው። አሁን ተከታዩ የራዲዮ መጽሔት ወጎችም ቀደም ብለን እንደጠቆም ነው በቅርቡ ከዚህ ዓለም በሞት የተለየውን ታዋቂውን የስዕል ጥበበኛ ጥበበ ተርፋን ጥበባዊና ቤተሰባዊ ህይወት ይዘክራሉ። በሀገር ውስጥና በዓለም አቀፍ ደረጃ አድናቆት ያተረፈው ሰዓሊ ጥበበ በሰባ አምስት ዓመቱ በአዲስ አበባ ከዚህ ዓለም በሞት ተለይቷል። ከልጅነቴ ጀምሮ እስከ ህልፈቱ ድረስ እርሱ በጣቶቹ ሲጠበብ እያየሁ ኖሬአለሁ፣ ካለን የቅርብ ቤተሰቡ አንዱ ከተፈራ ደምሴን ጀምረው ይ ነው። ምናልባት አስራ አንድ አስራ ሁለት ዓመት ይበልጠኛል። ጥበብን ከስዕል ነጥዬ ማየት አችልም፣ ምክንያቱም ነፍሱ ካወቅኩ ጀምሮ ማለት ይችላለ፣ ጥበበ ስዕል ሲስል ነው የማውቀው። ከስዕል ጋር ነው ያደግኩት። ራሴ ሲስል ሁልጊዜ አብዞ ነበር። ካረርም አዲስ አበባም ከመጣ በኋላ ጥበበ ጋር ተለይቼ አላውቅም። ጥበበና ስዕል ለእኔ አንድ ናቸው ሁልጊዜ። ጊዜ ቆንጂት እንግዲህ የቅርብ ሰው፣ ወዳጅ፣ ቤተሰብ ስለሆነ እያወያየን ያለ ነው። ጥበበ ተርፋ ማንነው ምን አይነት ሰው ነበረ? እንደምንስ ይታወሳል? የሚሉትን አቶ ተፈራ ገጠመኞቹን የሚያውቃቸውን ነገሮች እናንሳ ና እናወያየው ጥበበን እንደ ሰው እንደ ቤተሰብ አባል እስቲ በዛ መልኩ ደግሞ ግለጽልን። ጥበበ ለብዙዎቻችን በጣም ቅርብ ሰው ነው። መወያየት ከቤተሰብ ጋር ባለ ጉዳይ የሚሆን? ጥበበ ተስቴት ወይማ የሚያይበት ለሁላችንም ሁሉ ጊዜ በጣም ስሜት የሚሰጥ ነው። በተገናኘን ቁጥር ጥበበ አንዴ እንዲያለ የሚለው ሁሉም ሰው አለው። ቅርብ ነው ከሁሉም ቤተዘመድ ጋር፣ ልጆቹ ጋር፣ ከባለቤቱ ጋር የነበረው ግንኙነት ሁሉ በጣም በጣም አስደናቂ ነው። ከሰው ጋር መኖር የሚችል ነው። ይህንን ስልሽ አንዱም አብሬል ቤተሰብ ጥሩ ግንኙነት ነው ያለው የእሱ በተጨማሪ ግን ይሄ የአርቲስቲክ የሆነው ሳይዱ ፋሲኔቲንግ ነው። ከሱ ጋር መሆን ማለት መንፈስን ማደስ ነው እና ቤተሰብ በዚህ በጣም በጣም ደስተኛ ነው። ሁሉ ጊዜ ሱ ባለበት ጨዋታ አለ። ገራሽ ነው ለቤተሰቡ በጣም መልካም ነበር እና ሚቀጥልልን ደስ ይለን ነበረ። በቤተሰብ ውስጥ ከልጆች ጠቅላላ አድርገህ የገለጽከው አለ። ከልጆቹ ጋራ ከታናናሾች ጋራ ከሌሎች ጋር ያለው ግንኙነት ምን ይመስላል? ጥበበ ሁለት ሴት ቪዲዮች ነው ያሉት ሰራዊቱ አዘውታ ሁለት ልጆች ትወልዳለች። ጥበበ ለመሆን በኩል ከነሱ ጋር የነበረው ግንኙነት በጣም የሚያስገርም ነበረ። እና በጣም ነው ያዘኑት። ጓደኛም ጭምር ነው። አሁን ያለፉትን ስድስት ወራቶች እነሱ ጋር ነው የቀረበው። ልጆቹ ጋር ካናታና የሚኖሩት አልጠበቁም። ደህና ሸኝቶ ነው በማግስቱ እንደዚህ የሆነው ጊዜ ሲደርስ እና በጣም አስደንጋጭ ነበር። በጣም አስደንጋጭም የሆነው ከመንገድ እንደገባ በጣም አስደንጋጭም የሚሆነው ሆኑ ከመንገድ የቅርብ ወዳጆቹም ዜና እረፍቱን ተከትሎ ሲናገሩ ከውጭ እንደተመለሰ መሆኑ ያረፈው። ጥበበ ቤቱን በጣም ይወድ ነበር። ቤቱም ውስጡም ውጩም እንደ ስዕሉ የእሱ ጥበብ የፈሰሰበት ነበር። እረፍቱም በሚወደው ቤቱ ሆንለት ሲሉ ሰምቻለሁ። የጥበብ ግቢ ነው። አዎ እውነት ነው። እሱ ግጥም በጣም እውነት ነው። ጥበበ ቤት ውስጥ ስታይ ስነ ጥበብ ነው የምታየው። በጣም ውድ ነገር አይደለም ግን ውበት እንዲኖር ማድረግ ይችላል። ምናልባት ይሄ ሳልነት አይኑ ሊሆን ይችላል። ስፔስን እንዴት አድርጎ መጠቀም እንዳለበት ያውቃል። እሱ ጋር ስትገቢ ያስቀመጣቸው እቃዎች ግድግዳ ላይ ከጣሪያ ላይ የተሰጠሉ አሉ፣ የተንጠለጠሉ። አሁን ምናልባት አንዳንዴ እኔ ብዙ ጊዜ እላለሁ፣ ምናልባት ሌሎቻችን ዝም ብለን ብናንጠለጥሎ ቅራቅምቦ ነው የሚሆኑት ሊያምሩ አይችሉም። የእሱ እሱን ማየት ያስፈልጋል ለማመን ጥበብ። በተጨማሪ ደግሞ አትክልት በጣም ነው የሚወቅ። ትንሽ ጫካ ውስጥ የገባች ነው የሚመስለው። ግሪን ነው እሱም፣ ልክ እንደ ቤቱ እዛ ውስጥ ስትገቢ ጥበብ ለእዚህ ይሆናል። ምናልባት የፈጠረው አትሞስፌር ኪኖ ደስተኛ ነው። ጥበብ ሁል ጊዜ ደስተኛ ነው። ስርአት ቅርቶ ተዋብቶ አጭለ ምናልባት እሱን አንዳንድ ፌስቡክ ላይ እንዲየለጠቁት አይዳለ ምናልባት የምታዛምደው ነገር ካለ አምባው አሰፋ የተባሉ ሰው በሱ የፌስቡክ ገጽ ላይ እኔ ስዕል መሳል አልችልም። ነገር ግን ከእሱ ጋር በነበርኩባቸው ወቅቶች በሚስልበት ጊዜ ቤቱ ተለጥፈውም ሆነ ተደርድረው የነበሩ ስዕሎችን እመለከት ነበር ይላሉ። ታዲያ በጣም ይገርመኝ የነበረው ከቀለም ብርሃን የመፍጠር ችሎታው። ይህን ማሰብ ለእኔ በጣም ከባድ ነው። ይህ ነገር በውስጡ የተቀርጾ ስለቀረ ለእኔ ጥሩ ስዕልና ሰዓሊ ማለት ከቀለም ብርሃን፣ ጨለማንም ይጨምራል፣ የሚፈጥር ነው። ጥበብን እንድወድና እንዳፈቅር ምክንያት ስለሆነኝም የአክብሮት ምስጋናዬ ከፍ ያለ ነው ይላሉ። ጥበብን ከኪነ ጥበብ ሰዎች ውጭ የእሱ ስራ አድናቂ የሱም ማንነት የሚመለከቱ ሀሳቦች የሰነዘሩ ሰዎችን ለማካተት በሚል ነው። ይህን አንድ ሰው የጻፉትን ማስታወሻ ያነሳዋለን። በጣም ደማቅ ቀለሞችን እናያለን ብዙ ስዕሎቹ ላይ። ቀለምና ብርሃንን ግርም መንገድ ነው የሚሳሉት። እርግጥም አንጋፋ ሰዓሊ ነው። እስኪ ያጫውተን ለምሳሌ የሀረር ኢምፕሬሽን ያላቸውን ስዕሎችን ብታይ ሀረርን ለሚያውቅ በጣም ደማቅ ቀለሞች አይደሉም። ብዙ ደብዘዝ ያሉ ቀለሞችም አሉ። ነገር ግን ደግሞ የሀረር የሰፌድ የናን ቀለር ፍሮሩ ቀለማት የሞላባቸው ስራዎችን ስዕሉ ላይም ታያለ። ሀረር ለኖረ ሰው ወይም ሀረርን ጠንቅቆ ለሚያውቅ ሰው ምንም ከሩቅ ስታየው ሀረር ነው ነው፣ ቀለሙን ጭምር ነው። ሀረር የሚያሰኙን ቀለም ጭምር ነው ውስጥ ያለው የሰፌዱ ቀለማት፣ የልብሶቹ፣ የከተማው፣ የግንቡ እነዚህ ሁሉ ቀለሞች ክብር ነው። ሰሜኑ የካናዳ ክፍል ይገጣል ና ካናዳ ሀረር የሰጠውን አይነት ስሜት የካናዳ ስሜት ያለው ነው። ለምሳሌ ከኢንፓቴ ሄሮ ፈረሶች ፈረስ ሀገር ነው እና ውድድሩ ምናምን ቀይ የፈጠረበትን ስሜት የገለጸበት መንገድ ለዛው ስሜትና ያ ጊዜ ያ ቦታ የፈጠረበት የቀለም ስሜቶች ነው። ርስ ላይ እንዲህ የሚያሳየው እና ጥበብ ከቀለም ጋር ቁርኝት በጣም በጣም ሰፊ እና ጥልቅ ነው። ቆንጅት፣ እንግዲህ በርካታ ትውስታዎችን ነው አቶ ተፈራ ያጋራን፣ ሙሉ ጊዜውን በስዕል ስራዎቹ በጥበብ ስራዎቹ ውስጥ እንዳሳለፈ ሰው በዓለም አቀፍ ደረጃ ራሱ ሳይቀር ስራዎቹን ሲያሳይ የኖረ እድሜውም በሙሉ በስዕል ጥበብ ውስጥ ያሳለፈ ሰው እንደመሆኑ የሙያ አጋሮቹ ችሎታውን፣ ክህሎቱን የሚመለከተውን እንደሚያክሉ ገምታለሁ። ቆንጂት አቶ ፍራ የቅርብ ትውስታዎቹን ላካፍለን አመስግነን ወደ ተከታዩ ውይይት ብንሻገር ምን ይመስልሻል? ስለ ጊዜ እናመሰግናለን። ለመላ ቤተሰቡ መጽናናትን እንመኛለን። እግዚአብሔር ያጽናችሁ። አመሰግናለሁኝ። ጥበበ ሙያዊ ክህሎት የሚያጫውተን ደግሞ ሰአሌና ና የስነ ጥበብ ታሪክ አዋቂው አቶ ሰየ ገብረ መድኅን ነው። አስጥልኝ አቶ ሰየ ገብረ መድኅን፣ ለአንተ በግልም ወዳጅህ የሆነ የጥበቡ አድናቂዎች ልዩ ስፍራ የሚሰጡት አንድ አንጋፋ እውቅ ሰዓሊ ከዚህ ዓለም በሞት ተለይቷል። ጥበበ ተርፋ ዜና እረፍትን ስትሰማ በነበርክበት ቦታ እና ጊዜ የተረዳሃበትን ሁኔታ ብታጫውተን ከሱ ብንጀምር። በጣም አመሰግናለሁ አሉላ። መጀመሪያ የአንተን የተለየ አድናቆት ባቀርብ ደስ ይለኛል። ምክንያቱም ብዙ ጊዜ ይህን የኪነ ጥበብ ማህበረሰብ የሚያነቃቃ ፕሮግራም ነው የምታዘጋጀው። አመሰግናለሁ። ምንም ረዥም ጊዜ ቢሆን ሁልጊዜ ነው ማዳምት እና የምከታተል። አሁንም ኮንታክት ላደረከኝ ደስ ይለኛል። የጥበበ ማለፍ በጣም ነው ያስጠመቀጠም ሁላችን ጥበበ ካናዳ ሲመጣ ያው ፌስቡክ አለ። በፌስቡክ ገና የነበረ የሚመጣበትን እንትን ሁሉ ነግሮኝ፣ እኔ መሞቱን የሰማሁት ልክ ከአውሮፕላን መጥቶ አውሮፕላን ጣቢያ መጥቶ ቤቱ ተኝቶ በዛው እንዳረፈ ነው የተነገረኝ። ወዲያ ሄድን እንግዲህ ምንም ማድረግ የማይቻልበት ሁኔታ ተፈጠረ። ይህንን ዜናውን እንደሰማሁኝ ያው መነገር ያለባቸው ጋር ደወልኩኝ። በተለይ የአሁኑ የጣሊያን ማህበር ፕሬዚዳንት ማወቅ ስላለበት ለእሱ መጀመሪያ ደወልኩኝ። ሌላ ያው የእሱ የቅርብ ጓደኞች እና እኔም የማውቃቸው የቅርብ ጓደኞቻችን ታላቁ ሰዓሊዎች የምንላቸው እና ወርቁ ጎሹን ዘሪሁን የትምጌታና የመሳሰሉ ደወሉ። ያው በዚህ መሰረት እኔ ከቤቱ በጠዋት የትኩኝ አስከሬኑን ተከትለን የካ ሚካኤል መጣን። ያው ብዙዎች ሰዓሊዎች በጣም ሐዘን ላይ የወደቁ ሁሉ እዛው ነበሩ። ትልቅ ሐዘን ነው፣ ወዳጃችሁ። የጥበቡም ማህበረሰብ አንድ ትልቅ ሰዓሊ ነው ያጣው። ሕይወትና ስራውን ለመዘከር ነውና፣ እስኪ ጥበበ ምን አይነት ሰአሊ ነበር? ለመሆኑ ጥበበስ ማን ነው የሚሉትን መልከት ብናደርግ፣ አንተ ሰአሊ ብቻ ሳትሆን የሰአሊያንም ታሪክ የስነ ስዕሉንም ታሪክ በስፋት የጻፍክነህና፣ በግልም እንደ ባለሙያም መቼ ነው ያወቅከው? እሱን ያወቅኩት፣ ስራውን ያወቅኩት ብል ይሻላል። የጥበበን ስራ ያወቅኩት በሺህ ዘጠኝ መቶ ሰባ አካባቢ ነው በእኛ ማለት ነው። በኢትዮጵያ አቆጣጠር በሽት ለመቶ ሰባ አካባቢ ነው። የእሱ ወዳጅ የሆነ እኔ በቅርብ ማውቀው እንደ አጋጣሚ ሆነ በህይወት የለም እሱ ተሾመ በቀለ የሚባል በቅርብ ማውቀው እና የምከታተለው አብረው ኤግዚቢሽን አሳዩ። የእነሱን ኤግዚቢሽን ባየሁበት ወቅት ነው ጥበብን ያወቁት። ከዛም ያው በየአጋጣሚው ስንገናኝ ብዙ ነገሮች እናወራ ነበረ። አሁን በቅርብ የሆነው እንግዲህ እኔ ከአሜሪካ ከተመለስኩ በኋላ ብዙ ቅርበት አዳበርን፣ ብዙ ጨዋታም ተጫወትን። በጣም የተለየ ሰው መሆኑን ያየሁት እዚህ ከመጣ በኋላ ነው። ቀደም ብሎ ያው ሰዓሊዎችን ለማወቅ በምፈልግበት ጊዜ ያገኘኋቸው ሰዓሊዎች እንደምቀርብ እሱንም ከነቢያው ነበረ። በጥልቀት ግን ማወቅ እና መመራመርም አልቻልኩም ነበር። አሁን እዚህ ሀገር ከመመጣ በኋላ ካየሁት እና ከተረዳሁት ስራዎችንም ከመከታተል ከጀመርኩ ወዲህ በጣም የተለየና በጣም ነው የረቀቀ የኢትዮጵያዊ የዘመናዊት ኢትዮጵያ ሰዓሊዎች አመለካከት ያለው መሆኑን ተረዳሁ። እዛ ጊዜ ጀምሮ ነው ተከታተልኩት። በርካታ ዓመታት በዩናይት ስቴትስ ከኖርክ በኋላ ነው የተመለስከው። ይሁንና የጥበብ ስራዎችን እንደ ባለሙያም ትከታተል ለነበረ ሰው እንደው አንዳንድ ጥያቄዎች ወደ ኋላ የሚወስዱ በተለይ ደግሞ የኢትዮጵያን ሳሊያን ታሪክ በጻፍክበት ድረገጽህ ላይ ከመጀመሪያው ጀምሮ የነበሩትን ያካተትክበትን የመመልከትና በዚያም ርዕስ የመወያየት እድል ነበረን እና ስለ ጥበብ እንደው አንዳንዱ ከስራዎቹ ጋር የተገናኙ ነገሮችም ለአድማጮቻችን ብታስታውስልን። ጥበበ ከ1970 እስከ 73 ዓመተ ምህረት በትምህርት ቤቱ አካባቢ በነበረበት የስድስት ወጣት የሥነ ጥበብ ባለሙያዎች የሚባል ቡድን እንደመሰረቱ እና ስዕሎቻቸውንም እንዳሳዩ ይገልጻል። የተመለከትኩት ታሪክ መጀመሪያ ካሳያቸው ስራዎች ውስጥ ይመስላል። ከሰማንያ አንድ ዓመተ ምህረት አንስቶ ደግሞ ከኢትዮጵያም ውጭ ማሳየት መጀመሩን ይገልጻል። የመጀመሪያ ስራዎቹ ታስታውሳቸዋለህ? በጊዜ ሂደት ውስጥ የመቀየር ሁኔታ አይተህባቸው ከሆነ ዝንባሌውን፣ አሰራሩን በተመለከተ ምንታ ያለፈ ጥበበ ስራዎች ውስጥ በዘመናት ውስጥ ይገርማል። እንግዲህ እሱ ትልቅ ስኬት እና አስተዋጽኦ የምለው ለውጡን ሲያሳየን ከነበረው ያው፣ ማንኛውም ሰዓሊ ትምህርት ቤት ገብቶ የተማረውን እያዳበረ እያለቀቀ ይሰራል። ጥበብም አንዱ ነበረ፣ ግን ድንገት በተለይ ከለውጡ በኋላ የተለየ አቀራረብ አሳየ። የተለየ የምለው ምንድን ነው? በእኛ የስዕል ታሪክ ውስጥ በኢትዮጵያ ስዕል ታሪክ ውስጥ በተለይ የሃያኛው ክፍለ ዘመን ወይም የዘመናዊት ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ የተራቀቁ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የተበበበ የተለየ ነበረ። በመደርደር አንዱን ወደ ላይ፣ አንዱ ወደ ታች፣ አንዱን ከፍ፣ አንዱን ዝቅ በማድረግ በሰሌዳው ላይ ጥልቀት ራሱ ይፈጥር ነበር። ጥልቀት፣ ርቀት፣ ስፋት ሁሉ ይፈጥር ነበር። ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የምለው። ጥበበ እዚህ ላይ ነው ከሌሎቹ ሰዓሊዎች በጣም የተለየ የሚያደርገው። ምናልባትም ቀደምት የነበሩ ወይም ጥንት የነበሩ በሃይማኖትም ርዕሰ መንገድ እየተነሱ ይሰሩ የነበሩ ሰዓሊዎች ይራቀቁበት የነበረውን ከመንፈስ የሚፈልቅ አቀራረብ አለ። ያንን በሱ በዘመናዊው ቋንቋ ያዳበረ ሰዓሊ ነው ጥበበ በሰሌዳ ላይ የምታየው ርቀት እና ጥልቀት ስፋት፣ የመሳሰሉትን ዘመናዊ አድርጎ ማውጣት የቻለ ሌሎች ሰዓሊዎች ቢኖሩም ጥበበ ቀደምት ነው ማለት እችላለሁ። ሰዓሊዎች መቼም በየጊዜው ስራዎቻቸውን እያዳበሩ እንደሚወጡ የታወቀ ነው። ግን አንድ ቦታ ላይ የእነሱ የተለየ ግኝት ነው የምንለው የጥበብም ምልክት የሆነው ለእኔ ወይም እኔ ያደነኩትና ያስገርመኝ ሰአሊ ይጨንቅበት የነበረውን የአንድ የሰውነትን ወይም የመልክዓ ምድርን የጥልቀት፣ የስፋት የመሳሰሉትን ነገሮች በራሱ ቋንቋ መፍጠሩ ነው በጣም ያስገርመኝ። እና ያንን ይዞ ለረዥም ጊዜ ቆይቷል። ስራዎችም ቢሆኑ አሁን የደመቁለት እዛ ላይ ነው። እኛ የምናውቀው ብዙዎቹም የሚናገሩት በዚሁ ነው። አሁን የገለጽከውን እየተመለከትኩ ነበረ። በስዕሎቹ ላይ በአንድ ገጽ ባለው ስዕል አንድ ገጽ ላይ ያለ ነገር ነው እና ሶስት ገጽታ ያለውን ነው ወይም ጥልቀቱን፣ ስፋቱን ሁሉን ነገር ማካተት የሚቻልበት ዘይቤ በእርግጥም በራሱ የረቀቀ የመሆኑን ያህል በራሱ መንገድ ደግሞ የሰራው የተለየ መስህብ ያለው ይመስለኛል። እንዳንተ አይነቱ በባለሙያ አይን ሲታይ ደግሞ የተለየ ስሜት ይሰጣለና ምናልባትም የምንነጋገረውን ነገር ይበልጥ ለመረዳት አድማጮቻችን የጥበበን ስዕሎች የማየት እድል ቢያገኙ ይበልጥ የተሻለ የሚሆን ይመስለኛል። አቶ ሰየ ወደ አንተ ልመለስና ስለ ጥበበ ስለ ሰውየ ደግሞ ልጠይቀ አንድ ወዳጅ እንግዲህ ይበልጡን ደግሞ ወደ ኢትዮጵያ ተመልሰ ኢትዮጵያ መኖር በጀመርክባቸው ባለፉት አስር ዓመታት ውስጥ ይበልጥ መቀራረባቸውን ጠቀስ አድርገሃል በመግቢያችን። ለመሆኑ ጥበበ ምን አይነት ሰው ነበር? እንግዲህ ስለ ህይወትም ስለ ስነ ጥበብም ስለ ዕለታዊ ሁኔታ መጫወት አይቀርምና እንደ ወዳጅ ጓደኛ ምን አይነት ሰው ሆኖ አገኘኸው? እንዴት ስታስታውሰዋለህ? ይገርማል እንዲያውም እሱ አቀራረብ ከስዕሉ ያልፍና ሌላ ዓለም ውስጥ ነው የሚያስገባ። አብረ ስትጫወት እሱ ጋር የህይወቱን ጠቅላላ ፍልስፍና የሚናገር ነው። አትሰጠውም። እሱ እየፈጠረ አንተ እስከምታምነው ደረጃ ድረስ የሚሄድ ሰው ነው። በዛ ላይ ብዙዎች ወዳጆቹ ያቆጣል በጣም ተጫዋች፣ በጣም አንደበተ ርቱዕ እና የነቃ ፈላስፋ አይነት አመለካከት ያለው በኢትዮጵያ ደረጃ በተለይ በሰዓሊዎች እኔ እስከማውቀው ድረስ እንደሱ ያነበበ በሱ ዘመን ባሉ ሰዓሊዎች ደረጃ ስታየው እንደሱ ሙዚቃ የሚሰማ እንደሱ ያነበበ እንደሱ ከብዙ ሰዎች ጋር የተወያየ አላየውም። ከደራሲዎች፣ ከሙዚቀኞች፣ ከጋዜጠኞች ጋር ብዙ ቅርበት ያለው ሰዓሊ ነው። እና ለእኔም ሲያጫውተኝ እንደሁም አንዳንድ ጊዜ እኔ ሰውን ሳየው ስዕል እንደምሰራ ነው የማየው ነው የሚለኝ። ውስጡ ብዙ ነገር ያል ያልተደረሰበትን መልኩን ሳይሆን ያልተደረሰበትን ባህሪውን ሁሉ ማየት ይችላለሁ ይለኛል። ሁሉም የራሱ አስተሳሰብ አለው። ጥበብም እንደዚሁ የጠለቀን ሚስጥር የሞላበት አመለካከት ቢሆንም በግልጽ ነው የሚያስረዳ። በግልጽ ነው የሚነግርህ። ብዙ ያነበብም ነው እሱ። በምሳሌዎች ነው የሚያስረዳ ከስዕሉም ጋር ይወስድሃል። ካደበበውም ጋር ገናኛል። ጥልቀት ያለው ሰው ነው ባጭሩ። የሙዚቃ ነገር አንስተሃል እና በቤተሰብ አባልነት አብሮ በማደግ ያነጋገር ነው አቶ ተፈራ ደምሴ። ከአንተ ጋርም ትውውቅ ያላችሁ ይመስለኛል። እሱ ሲያጫውተን የሙዚቃ ምርጫዎቹን ሲነግረን ነበረ። አንድ የጥበብ ዘርፍ ውስጥ ሆኖ በሌላ ጥበብ መማረክን፣ በራስ ጥበብ ብቻ ያለመገደብን እንደ አዘቦት መስማት ብቻ ሳይሆን ሙዚቃም ከሆነ የተለዩ ሙዚቃ አይነቶችን ሆም ብሎ መከታተል ሙዚቃ ውስጥ ካሉ በስነ ስዕል መሳብ በስነ ጽሁፍ፣ እንዲህ ከራሳቸው ከሚሰሩት ካሉበት የሙያ ዘርፍ ወጣ ያሉ የጥበብ ዘርፎችን ሆም ብሎ ለማወቅ፣ ለማየት፣ ለማጣጣም መፈለግ ራሱን የቻለ የሚገለጽ ጠባይ ነውና፣ እስኪ የሙዚቃውን ነገር ገፋ አድርገህ ንገረን፣ የምታስታውሳቸው ካሉ የጃዝ ሙዚቃ እንደሚወድ ነግረናል። እንዲሁ የሚወዳቸውንም ዓለም አቀፍ የሙዚቃ ሰዎች ጠቀስ ጠቀስ አድርጎልናል። ምን ታስታውሳለህ? እንዳልከው ተፈራም እንደነገረ ጥበበ ቤቱ ውስጥ ብዙ አይነት የሲዲ ምንችቶች አሉ። ጃዝ ነው በብዛት ያለው ጃዝ ሚዚክ ነው። ምናልባትም ይሄ የሆነው በሱ በሺ ዘጠኝ መቶ ስልሳዎቹ በነበሩ ሰዓሊዎችም፣ በነበሩ በአጠቃላይ ዘመናዊነትን ይዘው ይራመዱ የነበሩ ደራሲዎች፣ ሙዚቀኞች፣ ትያትረኞች። መሀል የሚፈቀር የውጭም ይሁን የሀገርም ሙዚቃ በመሆኑ ይሆናል። ከዛ ውጭ ግን የሀገር ውስጥ ዘፋኞችን በብዛት ያደንቃል። በተለይ አሁን በቅርብ ያረፈው የሀረሬው ዘፋኝ በጣም ያደንቀው ነበር። አረፈ ሲባል እኔ ደውሎ እኔ በቅርብ አልከታተለውም፣ የታወቀ ዘፋኝ መሆኑን አውቃለሁኝ። ጥበብ አረፈ ሲባል ለእኔ ደውሎ ነግሮኛል። ምናልባትም እንግዲህ የኔ እንትን ቅርበ የማያውቀው መስሎት ነው። አሊ ቢራ ለጥበበ በጣም ቅርብ ማለት ይቻላል የነበረው እና ያደንቀው ነበር። አሁን እሱን ዘፈን ያደንቃል። ግን በዛ አይነት ዘሞ የሚዘፍኑ ሌሎች ካሉ ሲያነሳ አልሰማውም። የበለጠ አተኩሮ የሚያው የጃዝ ሚዚክ ነው። ጃዝ ይወጣል። ሌሎችንም ይህ ነው ሊከታተል ይችላል። እኔ አላጋጠመኝም የምሄደው እንግዲህ ያው በወር ወይ በሁለት ወር ተቀጣጥረን ቤቱ እሄዳለሁኝ። በዛ ጊዜ የሚያወራኝ አልፎ አልፎ ካለ የሙዚቃ ጉዳይ፣ እዛ ስቱዲዮ ውስጥ ዞር ዞር እያልኩ ሳይ የሲዲ ክምችት ውስጥ ያለው ጃዝ ነው፣ የጃዝ ሚዚክ ነው። ከዛ ውጭ አይ ቲንክ ማንኛውም ኢትዮጵያዊ እንደሚወደው ዘፈን ይወዳል። የተለየ እንትን አለው ብዬ መናገር አልችልም። ያነሳልኝ የአሊ ቢራ ነው። መልካም። አቶ ሰየ የመጨረሻ ጥያቄ ላንሳልህ። የጥበብን የህይወት እይታ በዕለት ተዕለት ህይወት ተሞክሮ የሚገጥሙትን ነገሮች ከኑሮ ዘይቤ ጋር ስለሚያዛምንበት ዝንባሌ በቀደመው አስተያየትህ አንዳንድ ያነሳሳቸው ጭብጦች አሉ። በመጨረሻም በሙያው እንዳንጋፋ አንጋፋ በሳል ሳሊ ቋሚ የሚሰኝ ዘለቄታ ያለው ፕሮጀክት ላይ የመሳተፍ እድል አግኝቶ የሠራው ሥራ ካለ ይህን ደግሞ ብታጫወተንና የውይይታችን መቋጫ ብናደርገው። ያነበበው ብዙ ነው። በየጊዜው የሚያነበውም እንደ ምሳሌ ነው የሚወስደው። እና የዌስተርንም የኢስተርንም ፊሎሶፊ በጣም ይከታተላል። ካናዳ በሚኖርበት ጊዜ ኔቲቭ ካኔዲያንስ የሚሏቸው ነባር ህዝቦች የሚሏቸው እነሱ ጋር ሁሉ አብረው በመዋል ብዙ ትምህርት ወስደዋል ከነሱ የእነሱም ፍልስፍና ሁሉ በዴይ ቱ ዴይ ህይወቱ ሲጠቀምበት አይቼዋለሁ። ሊትራሊ በጣም ሴንሲቲቭ ነው። በአንድ እንትን ውስጥ ካሽጎ መቆየት የሚፈልግ አይደለም። ከጽሩ ፍልስፍና ጋር አብሮ ነው የወጡም የቆየው። ለምሳሌ የህክምና ችግር ነበረው፣ ግን በፍጹም የሚጠቅሰው አይደለም። እሱ የሆነት ጊዜ ነው እንደዚህ ነው። ሰርጀሪ ያደረገው ልቡን፣ ግን አንዲት ደቂቃ እንኳን አይሰጠውም ስለሱ ሲያወራ። ስለጤናው አያወራም። አንፋይን ነው የሚለው ነው የምታይበት ነገር ካለም አንተ እንድትረሳው ሌላ ጨዋታ ነው የሚያጫወተው። እንድታዝንለት ወይም እንድትመጻደቅለት የሚፈልግ ሰው አይደለም። ባህሪው በጣም ጠንካራ ነው እና ያው ስዕሎችም ቢሆኑ ጠንክረው የሚወጡ መሆናቸውን ያወቀ ነው። የሚያሳዝነው እኔ የምልህ ይህንን በሰፊው ታሪክ የሚያነሳው ነው እድል አልተሰጠውም። ኢትዮጵያ ውስጥ ኤክስፕረስ እንዲያድረግ በትንሽ ለግለሰብ የሚሰሩ ስራዎች ላይ ነው እየሰራ ጊዜውን ያሳለፈው። ማለትም ምንድን ነው እነዚህ የስቱዲዮ ሰዓሊ የሚሰራውን ስዕል ብቻ እየሰራ ነው። እድል ቢሰጠው እሱ ድሮ የቤተ ክህነት ስዕሎች፣ የመስጊድ ሰዓሊዎች እንደሚያደርጉት አይነት ዴኮሬሽን ቢሰጠውና ቻሌንጅ ወይም አንዳንድ ጠንካራ ሀሳብ ሀገር ውስጥ ኖሮ ይሄ በስርዓት አለበት የሚል ስርዓት ቢኖር በቀጥታ የዛ አይነት ስራ ሰርቶ የሀገሪቷን ታሪክ በስዕል በተለይ የሚያስቀር ትልቅ ሰዓሊ ነበረ። በተረፈ ግን በአንዳንድ ነገሮች አትወስነውም። በጣም ዋይድ ነው ምኞቱምና ፍቅሩ ሰፊ ነው። ለህይወትም ያለው ለሰውም ያለው በአጠቃላይ ለስርዓትም ያለው ሰፊ ነው። ግን እድል አላገኘም። ሌሎችም ሰዓሊዎች ያው አላገኘም ማለት ይቻላል። ግን የጥበበ ደግሞ በጣም ያን የመሰለ እውቀትና ስጦታ ኖሮት ያን የመሰለ አስተሳሰብና ራይን ያለው በሰፊው በሀገር አቀፍ ደረጃ ስራዎች እንዲሰራ ይኸው ኮሚሽን መደረግ ይችል የነበረ ሰዓሊ ነው። አልሆነም። ይሄ ይሄ ባለመሰጠቱ ብዙዎቹን እሱ ሊያወጣ የሚችላቸውን ነገሮች ሳናገኛቸው ቀረ። አሁን የምናወራው አንተም እኔም የምናውቃቸው ስራዎቹ በየፌስቡኩም ላይ በየመጽሐፉም ላይ ታትመው የምናያቸው እነሱ ራሱ እየተፈላስፈ የሚሰራቸው ናቸው እንጂ በማዕከል ደረጃ ወይም በቤተመዘክር ደረጃ ወይም በአንድ ነው የጠለቀ ወይም የበቃ ድርጅት ታዞ ኮሚሽን ሆኖ ወይም ተጠይቆ ሰርቶ ቢያቀርብ በጣም የሚገርም ውጤቶች ታይ ነበረ። ትልቅ ነጥብ ያነሳኸው። ተስፋ አደርጋለሁ የእሱን ፈለግ የተከተሉ የሙያ ልጆቹም ተማሪዎቹም ከጥበብ ብዙ የሚቀስሙት ቁም ነገር ያለ ይመስለኛል። ህይወትና ስራውን በተመለከትንበት በዚህ ውይይትም ሁሉን ለሚወደው ነገር የሰጠ የጥበብ ሰው ነው የተመለከትነው። አቶ ሰየ ገብረመድን የስነ ጥበብ ሰው፣ የስነ ጥበብ ታሪክ አጥኚ፣ የወዳጅህን የዕውቁን ሳሊ ጥበብ ተርፋን ህይወትና ስራ ለመዘከር በተሰናዳው ዝግጅት የምታውቃቸውን ታሪኮች እንደ ጥበብ ባለሙያም ደግሞ ውይይታን ስላጋራን ለጊዜህም እንዲሁ በእጅጉ አመሰግናለሁ። ተስፋ አድርጋለሁ። ምናልባት ምን ሌላ እንደዚህ የሚወደድ የጥበብ ሰው አተን ሳይሆን በሌላ የጥበብ ጉዳይ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ፣ በጣም አመሰግናለሁ። ስለ ጥበብ ብዙ ነገር ይችላል እንጂ በዚች ሰዓት ውስጥ ነው የተናገርኳት። ቆንስል ነች። ብዙ ጥልቀት ያለው ነገሮች ወደፊት እንደሚነገር አውቃለሁኝ። አሉላ፣ ለማህበረሰቡ ለሳሪያ ማህበረሰብ ያለን አክብሮት አውቃለሁኝ። ባለማቋረጥ እንደዚህ አይነት ማበረታቻ ስታቀርብ ደስ ይላል። በኃይል አመሰግናለሁ። ክቡራትና ክቡራን አድማጮቻችን ቀደም ያሉት ሁለት የመታሰቢያ ዝግጅቶች የእውቁ ድምፃዊ ሙሉቀን መለሰና ዕውቁ የሥነ ጥበብ ሰው ጥበበ ተርፋ ሕይወትና ስራ የተዘከሩባቸው ሁለት ዝግጅቶች ሙሉ ቅንብሮቹን በድረገጻችንና በማህበራዊ ገጾቻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። አሁን ወደ አዲስ አበባው መስኮት እንዝለቅ። ያሬድ ይለናል ንጉሴ። ዛሬ ሚያዚያ አምስት ቀን አንድ ሺ አምስት መቶ ዓመተ ምሕረት ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ተወለደበት ነው። እንደ ትናንት ሚያዚያ አምስት ስለ ቅዱስ ያሬድ የቅኔ መምህር የዜማም ሙያ ባለቤት የሆነውን ለሰላሳ ሁለት ዓመቱ ወጣት መምህር ብሩክ ጌታቸው የያሬድን የጾመ ድጓ ድርሰት ከግዕዝ ወደ አማርኛ ለመጀመሪያ ጊዜ ተርጉሞ አቅርቧል። እሱን በተለይ አቀርባለሁ ዛሬ ግን ስለ ቅዱስ ያሬድ የትናንት የልደት ቀኑ መታሰቢያ አንዳንድ ነገሮችን ያጫውተናል። ንጉሴ አክሊሉን ለዝግጅቱ እናመሰግናለን። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬ እና አሉላ ከበደነን። ለአሁኑ በዚሁ ተሰናበትን። ሰላም፣ በደህና አደሩ።